የአዲስ አበባ ከተማ ወጣቶች ፌዴሬሽን ፕሬዝዳንት ወጣት ጥበቡ በቀለ ሁሉንም አቃፊ የሆነችው አዲስ አበባ እና ኢትዮጵያ ሀገራችን የሁሉንም ሀሳብ እንድናስተናግድበት ግድ ይለናል ብለዋል። ይህንንም በተመለከተ ወጣቶች የሌላውንም ሀሳብ በማክበር እንግዶቻችንን እንድንቀበል በማለት ጥሪ አቅርበዋል። እነህ ዜጎች መብታቸውን በተገቢ መልኩ እንግዶቻቸውን በአግባቡ መቀበል የሚችሉበት ሁኔታ ከመፍጠር አንጻር ሁላችንም ከተማችን አዲስ አበባ ፍጹም ሰላማዊ ሆና እንግዶቻቸውን መቀበል የሚፈልጉ ነዋሪዎች፣ ዜጎች ደግሞ በነፃነት እንግዶቻቸውን መቀበል የሚችሉበት ሁኔታ ከመፍጠር አንጻር ሁሉም የከተማችን ነዋሪዎች፣ እንዲሁም አቀባበል ለማድረግ የሚፈልጉ ሁሉም ዜጎቻችን በሙሉ ሰላማዊ በሆነ አግባብ ፕሮግራሞች ሰላማዊ በሆነ አግባብ እንዲጠናቀቁ ከማድረግ አንጻር ሁሉም የበኩሉን ሚና እንዲወጣ ጥሪ ለማስተላለፍ ነው ማለት ነው። አመሰግናለሁ። የኦነግ አመራር የአቀባበል ስነ ስርዓት ኮሚቴ ሊቀመንበር ዶክተር ቡሌ እጅታን በበኩላቸው አንዱ የሌላኛውን ሀሳብ የማክበር ዲሞክራሲያዊ ግዴታውን በማወቅ ለጋራ ጉዳያችን አብረን እንስራ በማለት ተናግረዋል። በመቀጠልም እነዚህ የሚመጡ የድርጅቱ አመራሮች ለሀገሪቷ የፖለቲካ ሂደት አስተዋጽኦ ሊያበረክቱ የሚችሉና ይልቁንስ ቄጠማ ጎዝጉዘን ልንቀበላቸው ይገባል በማለትም ተናግረዋል። ከሁለቱም ወገን ያሉትን ወጣቶች በመምከር ወደ መነጋገር እና መደማመጥ መምጣት ይኖርብናልም ሲሉ ተናግረዋል። የሰላም መንፈስ የሰላም ዜማ የምናዘምበት ነው። ስለዚህ ለሰላም ስንመጣ በሰላም በቄጤማ በአበባ ነው ሰውን መቀበል እንጂ እንደዛ ነገር መኖር የለበትም እና ሁላችንም ወጣቶቻችን እንድንመክር፣ በእኛ በኩል ያሉትንም በተከታታይ ስንመክራቸው ነበር። ሽማግሌዎችም ሄደው ሲያረጋጓቸው ነበረ። በጣም ብዙ ትዕግስት እየተደረገ እንደሆነ በዛ ይሰማኛል። ግጭቱና ብጥብጡ ዛሬም ቀጥሎ የዋለ ሲሆን በተለይ ከመድኃኔዓለም ትምህርት ቤት ጀምሮ እስከ አስኮ መናኸሪያና ሳንሱስ የሚባል ሰፈር ተባብሶ ታይቷል። ይህንንም ለመታዘብ እስከ አስኮ መናኸሪያ ሄጄ ያየው ሲሆን በተለይ ጠዋት ላይ የፌዴራልና የአዲስ አበባ ከተማ ፖሊሶች ወጣቶች ወደ መሀል ከተማ እንዳይገቡ ሲያግዱ ተመልክቻለሁ። በዚህ ሂደትም ጭስ ቦምብ ሲወረወር የነበረና በሰዎች ላይም ጉዳት መድረሱንም ነው በአካባቢው ያናገርኳቸው ሰዎች የተናገሩት። ከጠዋት ጀምሬ ወደዛ ነበር። ከዛ መለሱን በቄስ ቦምብ የተመቱት ልጆችም አሉ። እነሱን ይዘን ተመለስ። እዚህ ጉራዩ ጤነጣባ ነው። ልጆቹ ግማሹ የታከሙ፣ ግማሹ ወደ ሆስፒታል ሄዷል። አሁን ደግሞ ፌዴራሎች መጥቶ ይለፉ፣ ችግር የለም ምናምን ብሎት ነበር። አሁንም ችግር እየከሰሰው ነው አሉ። እዛ ጫረት አካባቢ ጎማ እያቃጠሉ ማንገል እየዘጉ ነው አሉ። የዚህ ግጭት መቀስቀስን በተመለከተ አንዱ ወደ አንደኛው ጣቱን ይቀስራል። በተለይ በአካባቢው ሰንደቅ ዓላማ መሰቀል የለበትም የሚሉ ወጣቶች ይህ ጉዳይ መጀመሪያውኑ የተነሳው የሆነ ግን ባንዲራ የሚሰቅሉ ሰዎች መንገድ ላይ ቀለም በመቀባታቸውና አረንጓዴ ቢጫ፣ ቀይ ባንዲራ በማውረዳቸው ነው ሲሉ ነው የሚከሱት። እነሱ ፍላጎታቸው ቀሮች ያኛውን አውርደ የራሳቸውን መሰካት ነው። የአዲስ አበባ ወጣት አታውርዱ፣ ከፈለጋቸው ከጎኑ አቁሙ ነው። መሬትና ፖል ላይ ምናምን መቀባትን ክልክል ነው ነው፣ ያኛው ማውረድ ክልክል ነው። አታውርዶ የራሳቸው ከፈለጋች እንደፈለጋቸው አርጉ። ልክ ግንቦት ሰባት ሲገባ ማንም ባንዲራ ረብሎ ሄደው ሰቅሎ ተጫፍሮ ተጫፍሮ ነው የተመለሰው። ሰላማዊ ነበር። አሁን ግን ያኛውን እኔ ልጫንብህ ነው፣ አጠቃላይ የእናንተን ወደዛ ጠ ልጫንብህ ነው ፍላጎታቸው፣ የነዛ እነዚህ ደግሞ ልንቀበል አንችልም፣ የራስክም ከፈለክ አቁም የኔን አትንካ ነው። መድኃኔዓለም ትምህርት ቤት አካባቢ የኦነግ ባንዲራ ሲሰቅሉ ያገኘዋቸው ወጣቶች በበኩላቸው ጉዳዩን የጀመረውም ሆነ እስካሁን ችግር እየፈጠረ ያለው እኛ ሳይሆን እነሱ ናቸው ሲሉ ነው። ሌላ ወቀሳ ወደኋላ የሚያቀርቡ ባለፈው አሁን ግንቦት ሰባት ሲገባ የእኛ ህዝብ በጨዋነቱ ነው ያሳለፈው። እነሱ ግን ዛሬ እኛ ተራ ሲደርስ እኛ ኦነግን ለማቀበል ስንነሳ እነሱ ግን ሆብሎ ተነስቶ። ባንዲራችንን እያቃጠሉ ተካተለ ባንዲራ። አዎ አለ አይታል ፌስቡክ ላይ። ይህንን ግጭት ተከትሎ በተለይ በትላንትና ዕለት በጉልሌ አካባቢ የሚገኙ የተለያዩ ተቋማት ላይ የቡድን ጥቃትም ተሰንዝሯል። የቡድን ጥቃት ከተሰነዘረባቸው ድርጅቶች ውስጥ አንዱ በቅርብ የተከፈተው የጀኔራል ታደሰብሩ ብሩ ትምህርት ቤት ይጠቀሳል። የትምህርት ቤቱ አጥር ከፍተኛና ረጅም በመሆኑ ውስጥ ለመግባት የተሞከረው ሙከራ ባይሳካም እነዚህ ጥቃቶች ተፈጽመዋል ነው የሚሉት ርዕሰ መምህር አቶ ጣባት ተረፈ ወደ ስምንት ሰዓት አካባቢ ተደራጅተው አሁንም ዋና በር ትተው ሌላ ሳይድ መጥተው ቢሮ ባለበት ሳይድ መጥተው ቢሮ ላይ እንዳለ ድንጋይ ናዳ ወረዱ። ብዙ ነው የተደራጁ ናቸው። አረንጓዴ ቢጫ፣ ቀይ ባንዲራ ይዞ የሚዞሩ ቡድኖች ናቸው። ይሄ ነው ባንዲራ እያሉ ትምህርት ቤቱ ደግሞ እዚህ መቆም የለበትም ምናምን እያሉ ነበር መፈክር ሲያሰሙ ነበር። ከዚህም በተጨማሪ ወደ አስፋልቱ ከሚገኙ ተቋማት ውስጥ ክያሜድ ኮሌጅ እና ሪፍት ቫሊ ዩኒቨርሲቲ ላይ ከፍተኛ የድንጋይ ናዳ ወርዶ በመስታወቶቹ ላይ ጥቃት ተፈጽሟል። የክያሜድ ኮሌጅ አስተዳደርንም ሆነ ሰራተኞችን ኮሌጁ ዝግ በመሆኑ ማግኘት ያልቻል ሲሆን የሪፍት ቫሊ ዩኒቨርሲቲ ኮሌጅ ጉለሌ ካምፓስ ዲን ዶክተር ሰንበቶ ብሾ በበኩላቸው እነዚህ ጉዳቶች ደርሰውብናል ነው የሚሉት። ወጣቶች በእጅ ስለትና ድንጋይ ይዘው አካባቢውን ወረሩት። የሪፍት ቫሊ ዩኒቨርሲቲውን ህንፃ ከጥቅም ውጭ ነው ያደረጉት። አስራ አንድ የመማሪያ ክፍሎች ትላልቅ መስኮቶችን እንዳለ ሰባብረው፣ ድንጋዮቹና ስብርባሪው እንዳለ ክፍል ውስጥ ሞልቶ ይገኛል። በዛ ሁኔታ ተማሪዎች ክፍል ውስጥ በኖሮ ኖሮ ሰውም አይተርፍም ነበር። ሶስት ዋና ዋና የዩኒቨርሲቲው መግቢያ በሮች ከጥቅም ውጭ ሆነዋል። በሮንም ሰብሮ ለመግባት እስከ መሞከር የደረሱበት ሁኔታ ነው ያለው። በዚህ አይነት ሁኔታ በአሁኑ ጊዜ ዩኒቨርሲቲው ስራውን አቁመዋል። ከነዚህ በተጨማሪም ዮሐንስ ቤተክርስቲያን አካባቢ የሚገኘው ኦሮሚያ ኢንተርናሽናል ባንክና ኦሮሚያ ሕብረት ስራ ባንክ ላይ የበርና መስኮት መስታወቶች መሰባበርን ተመልክቻለሁ። ይህንኑ ተከትሎ ኦሮሚያ ኢንተርናሽናል ባንክ በዛሬው ዕለት ባንኩን ዘግቶ ምንም አይነት አገልግሎት እየሰጠ አለመሆኑንም መሆኑንም መታዘብ ችያለሁ። አዲስ አበባ ከተማ እየታዩ ያሉትን ችግሮችን ተከትሎ የአዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማ ዛሬ ለጋዜጠኞች መግለጫ ሰጥተዋል። ኢንጂነር ታከለም የፖለቲካ ምህዳሩን መንግስት አስፍቶ በመቻቻል ሁሉንም ነገር እናደርግ ስንል አንዱ የሌላውን በማክበር ነው በማለት ተናግረዋል። ከዚሁ አንጻር የአዲስ አበባ ነዋሪዎችም ባለፈው ሳምንት ሲያደርጉ እንደነበረው ሁላ ወጥተው ወንድሞቻቸውን በደስታና በሰላም እንዲቀበሉ ጥሪ አቅርበዋል። የኢትዮጵያ መንግስት የፖለቲካ ምህዳሩን ለማስፋት የተለያየ አቋም ሪዮት ዓለም ያላቸውን ኢትዮጵያውያን ለዘመናት ለብዙ ዓመታት ውጭ ሀገር የቆዩትን ወደ ሀገር እንዲገቡ በጋራ ሀገር ለመገንባት እያደረግን ባለነው ሂደት ላይ ብዙ ወንድሞቻችን ኢትዮጵያውያን ወደ ሀገር ገብተዋል። በዛም ደረጃ የአዲስ አበባ ከተማ ነዋሪ ወጣት ተሰልፈው በደስታ ተቀብሏቸዋል። የዚሁ አንድ አካል የሆኑ ደግሞ ነገ የኦነግ አመራሮችም ይገባሉ። እነሱም ኢትዮጵያውያን ናቸው። ወንድሞቻችን ናቸው። ለዓመታት ከኛ የተለዩ ናቸው። ስለዚህ እነሱንም እንደ ማንኛውም የፖለቲካል ፓርቲ የአዲስ አበባ ከተማ ነዋሪ፣ የአዲስ አበባ ወጣቶች በቅንነት ወጥቶ እንደሚቀበሉ ሙሉ እምነት አለኝ። ትላንትና ዛሬን ጨምሮ በሰውና በንብረት ላይ የደረሰውን ጉዳት መጠንና ሁኔታውን በተመለከተ ከአዲስ አበባ ፖሊስ ኮሚሽን መረጃን ለማግኘት ያደረግነው ጥረት አልተሳካልንም ወደ መስሪያ ቤታቸው አምርተን ያገኘናቸው የከተማዋ ፖሊስ ኮሚሽነር ኮሚሽነር ደግፌ በዲህ ምርመራው ያላለቀ በመሆኑ አጣርተው ሲጨርሱ መረጃ እንደሚሰጡን ቢቀጥሩንም ልናገኛቸው አልቻልንም ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከአዲስ አበባ